መጠፋፋት ለማንም ጤነኛ ሰው ምርጫ አለው። ያለን ምርጫ መደመር ብቻ፣ ያለን ምርጫ አንድ መሆን ብቻ ነው። ዶክተር አብይ አህመድ የኦሮሞ ህዝቦች ዲሞክራሲያዊ ድርጅት የኦህዴድ ፕሬዚዳንት ሆነው እንደተመረጡ የተዜመላቸው ሙዚቃ ነበረ። በ1968 ዓ ም ጅማ ዞን አጋሮ ወረዳ የተወለዱት ዶክተር አብይ የአንደኛና ና የሁለተኛ ደረጃ ትምህርታቸውን በአጋሮና ጅማ ከተሞች ተከታትለዋል። በመቀጠል በተለያዩ በአገር ውስጥና በውጭ ሀገራት ዩኒቨርሲቲዎች እስከ ፒኤችዲ ማለት ዶክትሬት የሚያደርስ ትምህርታቸውን አጥንተዋል። ዶክተር አብይ አህመድ በቂ የፖለቲካ ብቃት እንዳላቸው በደቡብ ኢትዮጵያ ኮንሶ ከተማ በጥርስ ሕክምና የሚያገለግሉት ዶክተር መንግስቱ አሰፋ ይናገራሉ። ዶክተር አብይ በብዙ ነገሮች ስናስባቸው ብቁ ናቸው ብዬ ነው የማስበው። የኔ ትልቁ ስጋቴ የእሳቸው ፖለቲካ ብቃት ሲስተሙ ጋር ስለነበራቸው የሕዝብ ዘንድ የሚኖራቸው በቅርቡ ከጀመሩት ፖፑሊስት ሙቭመንት ውጪ ግን ያን ያህል እንደ ሪያሊቲ ሊታይባቸው ይችላል የሚል ስጋት አለኝ እንጂ የእሳቸውን ፖለቲካ ብቃት አልጠራጠርም። መምህርና የድረገጽ ጸሐፊው አቶ ስዩም ተሾመ በበኩላቸው ዶክተር አብይ በዓለም አቀፍ ደረጃም ተጽዕኖ መፍጠር የሚያስችል ችሎታ እንዳላቸው ይናገራሉ። እኚህ አንደኛ በሌሎች የስራ ብስ መስኩ የተሰማሩ ነበሩ። ወደ አመራርነት የመጡት በቅርብ ነው። ሆኖም ግን በተቃዋሚ ፖለቲካ ፓርቲ አባላት ረገድ ራሱ የሚያስገርም ሀሳብና ስት የመስጠት ድፍረት ያላቸው ሰፊ የሆነ ስር ነቀል ለውጥ ሊያመጣ የሚችል አይነት የአመራር ክህሎትና ካሪዝማ ቅቡልነት ያላቸው ሰው እንደሆኑ በቀላሉ መረዳት ይቻላል። ዶክተር አብይ አህመድ ከ1982 ከኦሆዴድ ምስረታ ጀምሮ የድርጅቱ አባል ናቸው ከ202 ዓ ም ጀምሮ የኦሆዴድ ማዕከላዊ ኮሚቴ አባል ከ207 ዓ ም ጀምሮ የኦሆዴድ ስራ አስፈጻሚ ኮሚቴ አባል በመሆን እያገለገሉ ናቸው። ከዚህ ሌላ ዶክተር አብይ በሀገር መከላከያ ሰራዊት የሌተና ኮነሬል ማዕረግንም ተቀብለዋል። የመንግስታቱ ድርጅት የሰላም አስከባሪ አባል ሆነው ሩዋንዳ ኪጋሊ ላይ የተባበሩት መንግስታት ድርጅት ተልእኮን አገልግለዋል። ዶክተር አበይ ጠቅላይ ሚኒስትር ሆነው ቢሾሙ በኢትዮጵያ የሚታየውን የፖለቲካ ቀውስ ለመፍታትና ማህበረሰቡን ለማረጋጋት ምን ያህል ሚና ይጫወቱ ይሆን? ዶክተር መንግስቱ አሰፋ ጥርጣሬ አላቸው። ችግሩ የፓርቲም ችግር ነው። ይሄንን በትልቅ ጥንቃቄ ብናየው ጥሩ ይመስለኛል። እኔ ኢህአዴግ ራሱን የማዳን ስራም እየሰራ ነው። በዚህ ሰዓትም ደግሞ የሀገርን የህዝብ ጥያቄ እየመለሰ ያለበት ሁኔታ ነው ያለው። የእሳቸውን ስናይ ብዙም ለውጥ ያመጣሉ ብዬ አላስብም። ምክንያቱም ለውጥ አይደለም የሚያስፈልገን የስርዓት ለውጥ ነው። የአካሄድ ለውጥ ነው። የፖለቲካ ምህዳሩን ማስፋት ነው። ለምሳሌ ጠቅላይ ሚኒስቴር ሆነው ቢሾሙ አሁን መንግስት ያወጀውን ህዝቦችን ለማፈን ያወጀውን አስቸኳይ ጊዜ አዋጅ ይመልሱታል ወይ? ብዙ ጥቃት እያደረሰ ያለውን የመከላከያ ሰራዊቱን ተጠያቂ ያደረጓቸዋል ወይ? ሴኩሪቲ አፓራተሱን ከመንግስት ወይ ደግሞ ከፓርቲ ወገንተኝነት ንፍልግ የህዝብን ደህንነት እንዲጠብቁ ያደረጉታል ቢል ብለሽ ትጠይቅኝ ትንሽ ጥርጣሬ አለብኝ። ዶክተር አብይ በጅማ የህዝብ ተወካዮች ምክር ቤት አባል ሆነው የብሔራዊ መረጃ መረብ ኢንሳ መስራችና ዋና ዳይሬክተር የሳይንስና ቴክኖሎጂ መረጃ ማዕከል ዳይሬክተር በመለጠቅ የሳይንስና ቴክኖሎጂ ሚኒስቴር እንዲሁም ከ2008 ዓ ም ጀምሮ የኦሮሚያ ከተሞችና ከተማ ልማት ቢሮ ኃላፊ ሆነውም አገልግለዋል። ዶክተር አብይ አህመድ ለኢህአዴግ በተለይ ለህወሀት ባለስልጣናት አጎብዳጅ ናቸው ከሚባሉት ከጠቅላይ ሚኒስትር ሀይለማር ደሳለኝ ይለዩ ይሆን? እንግዲህ ትልቁ ፍርሃቴ ከመከላከያው ጋር ከእነት ባለስልጣናት ጋር ነው። ትልቁ ችግር የኃይለ ማርያምም ትልቁ ድካም የመጣው ከሱ ይመስለኛል። ብዙ ጊዜ ስናይ እንደነበረው መረጃ እንኳን ሳይኖራቸው ሴኩሪቲ ክለራንስ እንኳን ሳይኖራቸው አንዳንድ ውሳኔዎችን እንደሚያሳልፉ በግልጽ እስከሚናገሩ ድረስ ብዙ በብዙ መልኩ ኃይለ ማርያም እንዳጎበደዱ ይታያል። ይሄ ደግሞ ሀገሪቱን ብቻ ሳይሆን ፓርቲውንም ችግር ውስጥ ከቶታል። በዛ ላይ ደግሞ የሀገሪቱን ፖለቲካ ሁኔታ ወደ ቀውስ እንዲሄድ አድርጎታል ፍጹም ህጋዊ በሆነ መልክ ሪቮሉሽነሪ ዲሞክራሲን ዴሞክራቲክ ሴንትራሊዝምን አፕላይ እያደረጉ ዶክተር አብይ ይሄንን ለውጥ ያመጣሉ ብዬ አላስብም። ኢህአዲግ ራሱን ካለወጠ ከሌሎች ፖለቲካ ፓርቲዎች ጋር ሀገራዊ ጉዳይ ሀገርን በማስቀደም የሚሰራ ከሆነ ነው ለውጥ ሊያመጣ አይችልም። የሀገርን ጉዳይ በተመለከተ ዶክተር አብይ አንድ ወቅት እንዲህ ተናግረው ነበር። ይህ ሀገር የወረስነው ሀገር አይደለም ብለናል። ከአባት ከእናት የወረስነው ሳይሆን ከልጆቻችን የተዋስነው ሀገር ነው ውርስ መሸጥ መለወጥ ይቻላል። ትውስት ግን አጥቦ አጽድቶ የሚመለስ ነገር ነው። አሳምረን ማሸጋገር አለብን። ለኢትዮጵያ ፖለቲካ ቅርበት ያላቸው የሀገሪቱ መከላከያና የደህንነት መዋቅር በህወሓት የበላይነት ስር መሆኑን ይናገራሉ። ዶክተር አብይ ወደ ጠቅላይ ሚኒስትርነቱ ስልጣን ቢመጡ የኢህአዴግ የስራ አስፈጻሚ ኮሚቴ በተለያዩ ጉዳዮች ላይ ማሻሻያ እንደሚያደርግ የገባውን ቃል ተግባራዊ ያደርጋሉ ተብሎ ይታመን ይሆን? መምህር፣ ስዩም ስርነቀል ለውጥ ለማምጣት የሚያደርጉት እንቅስቃሴ ምናልባት ኢህአዲግንም በይፋ ሊያፈርሰው ይችላል። ከህወሀት በኩል ለውጥ ነው የመቀበል ፍላጎትና ቁጠኝ ከሌለ መጨረሻው አጠቃላይ መንግስታዊ ስርዓቱን ወደ ማፈስ ሁሉ ሊወስደው ይችላል።